ኤስቢኤስ ራዲዮ አገር እንዴት ሰነበተች? ሰላም ጤና ይስጥልኝ። ውድ የኤስቢኤስ ሬዲዮ ተከታታዮች እንደምንሰነበታችሁ። በሀገራችን አራቱም ማዕዘናት ትኩረትን የሚሹ አንኳር ርዕሰ ጉዳዮችን እየመረጥን ወደ እናንተ የምናደርስበትን ቅንብር ይዘን መጥተናል። ዛሬ ዋነኛው መነሻችንም ሆነ መድረሻችን የታላቁ ሕዳሴ ግድብ ይሆናል። አብራችሁን ቆዩ። ስልሳ ሚሊዮን ኢትዮጵያውያንን ከጨለማ ወደ ብርሃን ያሻግራል ተብሎለታል። በዓለማችን ረጅሙ ወንዝ ቢሆንም የርዝመቱንም ሆነ የበረከቱ ተካፋዮች ግን የታችኛዎቹ ተፋሰስ ሀገራት ብቻ ናቸው ለማለት ይቻላል፣ በተለይም ግብፅና ሱዳን። በኢትዮጵያም ሆነ በምስራቅ አፍሪካ ትልቁ የፖለቲካ ትኩሳትም ነው። ትኩሳትነቱ አሁን አሁን ከምስራቅ አፍሪካም ተሻግሮ መላው አፍሪካን ዘልቆ ዘለል ሲልም ዓለምን በሁለት ጎራ የመክፈል አቅም ባለቤት ተገናኝቶ ሆኗል ፖለቲከኞች ልሂቃን መገናኛ ብዙሃን የተባበሩት መንግስታት ድርጅት እስከ የጸጥታው ምክር ቤት ድረስ ሰርክ አጀንዳ የመሆን አቅምንም አግኝቷል ግብጾች ስጦታችን ነው ብሎ ቢለወጡበትም ኢትዮጵያኖች በፈንታቸው አባይ ማደሪያ የለው ግንድ ይዞ ይዞራልን ሲተርቱበት ኖረዋል። ካለፉት ስምንት ዓመታት ወዲህ ግን ትርክቶች ሁሉ ተለውጠው አባይም የዓለም ፖለቲካ ስዕበት ማዕከል ለመሆን ችሏል። ግብፅና ሱዳን የቅኝ ግዛት ስምምነቶችን ጭምር በመያዝ የታላቁ የኢትዮጵያ ህዳሴ ግድብ መገንባት የለመድናውን ያሳጣናል ሲሉ፣ ኢትዮጵያ ደግሞ የመልማት መብቶቿንና ፍትሃዊ ተጠቃሚ ነቷን እያነሳች ግድቡን መገንባቷን ቀጥላለች። በ2004 ዓ.ም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በጉባ ላይ በወርሃ መጋቢት የታላቁ ህዳሴ ግድብ የመሰረት ድንጋይ ሲያስቀምጡ አባይን ከመገደብ የሚያቆመን አንዳችም ምድራዊ ኃይል የለም ብለው ነበረ። ከስምንት ዓመታት በኋላ የሚሆነው ታዲያ ይህ ነው። ከቀዳማዊ ኃይለስላሴ ጀምሮ አባይን የመገደብና በሀብቷ የመጠቀም ራዕይዋን ለማሳካት ጥረቶች ቢደረጉም በሀገር ውስጡም ሆነ በውጭ በሚከሰቱ ተግዳሮቶች አባይ ህልሞኖ የቀረበ ቢመስልም አሁን ነገሮች ተለውጠዋል። በወታደራዊ ኃይል፣ በዓለም አቀፍ የፖለቲካ ዲፕሎማሲ፣ ገንዘብ አበዳሪ የሀገራትና ተቋማትን ጫና ውስጥ በመክተት በሀገር ውስጥም ሰላም እንዳይኖር ሸማቂዎችን በመርዳት የምትታማው ግብፅ አሁን እጇን እየሰጠች ይመስላል። ሱዳንን አጋር አድርጋ የቻለችው ርቀት ድረስ ብትጓዝም ኢትዮጵያ ሁለተኛውን ዙር የውሃ ሙሌት እንዳታደርግ ግን ለማቀብ አልቻለችም። ሰሞኑን ኢትዮጵያ የመጀመሪያውን ዞር ውሃ ሙሌት ባከናወነች በዓመቱ ሁለተኛውን ዙርም ደግማ በመጪው ነሐሴ ከግድቡ ተርባይኖች ውስጥ ሁለቱን በማንቀሳቀስ ኃይል ማምንጨት እጀምራለሁ ብላለች። ይህ ታዲያ ለኢትዮጵያውያን ታላቅ ሐሴት ሆኗል። ሁሉም በየፊናው እንኳን ደስ አላችሁ እየተባባለ ነው። ፕሬዚዳንት ሳህለ ወርቅ ዘውዴ የሕዳሴው ግድብ ሁለተኛ ዙር የውሃ ሙሌት በስኬት በመጠናቀቁ የደስታ መልእክት ካስተላለፉት መሪዎች መካከል አንደኛዋ ናቸው። በመልእክታቸውም የኢትዮጵያን ሀገራችንን ብርቱ ልጆች ያለባቸው ከፍተኛ ውስጣዊና ውጫዊ ጫና ሳይበግራቸው ግድባችንን እዚህ ደረጃ ማድረሳቸው እጅግ ያስመሰግናቸዋል ብለዋል። በፕሬዚዳንት ጽህፈት ቤት ማህበራዊ ትስስር ገጽ ባሰፈሩት መልእክት ላይ እንዳሉት ለመላው ኢትዮጵያውያን፣ እንዲሁም ሌት ተቀን በግድቡ ስራ ላይ ለሚሳተፉ ሁሉ በራሴና በመላው የኢትዮጵያ ሕዝብ ስም ደጋግሜ እንኳን ደስ አላችሁላለሁ ብለዋል። በአባይ ግድብ ዙሪያ የላይኞቹ ተፋሰስ ሀገራትና የታችኞቹ ተፋሰስ ሀገራት በቁጥር አስራ አንድ ቢሆንም ጉዳዩ የለባቸውን የነሳቸው ግብፅና ሱዳን ናቸው። በግብፁ ፕሬዚዳንት ጀኔራል አልሲሲ ዘዋሪነት የታላቁ የኢትዮጵያን ህዳሴ ግድብ ግንባታን በመቃወም በተለይም ወታደራዊ ክንፍ ከሱዳን ህዝብ የሚነሳበትን ከስልጣን ይውረዱና በህግ ይጠየቁ አመፆችን ማብረጃና ጊዜ መግዣ በማድረግ የተጠቀሙበት እንደሆነ በሰፊው እየተዘገበ ይገኛል። ስጦታ ብላ ራሷን የምትጠራው ግብፅም አባይና ግብፃውያን ያላቸው ትስስር ለፖለቲካዊ ፍጆታ ስለመዋላቸውና ግብፅ ውስጥ ወጣቶች ለአመፅ ራሳቸውን እያዘጋጁ እንደሆነ ሲሰሙ የሚጫወቱበት ካርታ አድርገውታል ሲሉም ዓለም አቀፍ የፖለቲካ ተንታኞች ያሟቸዋል። ለዚህም የግብፅ ፖለቲከኞች ከአረብ ሊግ እስከ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድረስ ደጅ የሚጠኑትም ይህንን ለማሳካት ነው ብለዋል። በሁሉም አቅጣጫ ያልሞት ባይ ተጋዳይነት እንቅስቃሴዎችን የሚያደርጉት ግብፃውያን በወኪላቸው ሱዳንና በራሳቸው ከብራስልስ እስከ መስኮብ ብዙ ቢሮጡም ከአባይ ውሃ ጉዳይ ግን ጠብ ያለላቸው ነገር የለም። ሐምሌ 12 ቀን 2013 ዓ ም የሁለተኛው ዓመት የህዳሴው ግድብ ሙሌ ተገባዶ ውሃው በግድቡ አናት ላይ መፍሰስ ግን ጀምሯል ይህ ማለት ሁለቱ ተርባይኖችን ለማንቀሳቀስ የሚያስፈልገውን የውሃ መጠን ተገኝተዋል ማለት ነው በታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት የደስታ መልእክት ያስተላለፉት ሌላው መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሁለተኛው የታላቁ ህዳሴ ግድብ ሙሌት በመጠናቀቁ እንኳን ደስ ያለን ኢትዮጵያ በጽናት ትገሰግሳለች ብለዋል። የቀድሞ የኢፌድሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም የታላቁ ህዳሴ ግድብ የሁለተኛ ዙር የውሃ ሙሌትን አስመልክተው እንኳን ደስ ያላችሁ መልእክት አስተላልፈዋል። አቶ ኃይለማርያም ኢትዮጵያውያንና የኢትዮጵያ ወዳጆች፣ የግድቡ ጠቅላላ አመራሮች፣ የቴክኒክ ኤክስፐርቶች፣ ኮንትራክተሮችና አማካሪ ድርጅቶች እንኳን ደስ ያላችሁ ብለዋል። በፖለቲካው ዘርፍም ተፎካካሪ ከሆኑት ፓርቲዎች መካከል ኢዜማ የህዳሴው ግ ግድብ ሁለተኛ ዙር የውሃ ሙሌት በስኬት በመጠናቀቁ ደስታውን ገልጿል። ፓርቲው በማህበራዊ ትስስር ገጹ ባሰፈረው መልእክት ኢዜማ የታላቁ የኢትዮጵያ ህዳሴ ግድብ አሁን በደረሰበት ደረጃ ላይ መያዝ የሚችለውን የውሃ መጠን ሞልቶ በግድቡ አናት ውሃ መፍሰስ በመጀመሩ የተሰማውን ደስታ ይገልጻል ብለዋል። ግድቡ በቀጥታ ከሚሰጠው የኤሌክትሪክ ኃይል ማመንጨት ጥቅም በላይ የሉዓላዊነታችን እና የፍትሃዊ ተጠቃሚነታችንም ምሳሌ ነው ሲልም አክሏል። ግድቡ አሁን የደረሰ የተሰበት ደረጃ እንዲደርስ አስተዋጽኦ ያደረጉ ኢትዮጵያውያንን በሙሉ ያመሰገነው ፓርቲው ለመላው ኢትዮጵያውያን እንኳን ደስ አላችሁ ብሏል። የታላቁ የህዳሴ ግድብ ውሃ በአናት መፍሰስን አስመልክቶ አስተያየት ከሰጡና ለኢትዮጵያ ሕዝብ ደስታውን ካበሰሩት መካከል በዲፕሎማሲው መስክ ጭምር ኢትዮጵያ ትልቅ ድል እንድታስመዘግብ የአንበሳውን ድርሻ የተወጡት የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ አንደኛው ናቸው። ዶክተር ኢንጂነር ስለሺ በቀለ ውሃው በግድቡ አናት ላይ ከሚፈስበት ጉባ ጋር ሆነው ከኢቢሲ ጋር የሚከተለውን መልእክት አስተላልፈዋል። ሁሉም ኢትዮጵያውያንን እንኳን ደስ ያላችሁ ማለት እፈልጋለሁ። በመጀመሪያ ይሄ የዛሬ ሁለት እንግዲህ ከጠዋት ጀምሮ ቀስ በቀስ እየሞላ አሁን ሙሉ በሙሉ በአናት ላይ እየፈሰሰ ያለው የሁለተኛው ሙሌት የምንለው ነው። ይሄ የሁለተኛው ሙሌት በሁለት ተርባይኖች ኃይል ለማመንጨት የሚያስፈልገንን የውሃ መጠን ሙሉ በሙሉ መያዝ አስችሎናል እና በአሁኑ ጊዜ እንደምታዩት ከጀርባችን በግድቡ አናት ላይ ውሃ ይፈሳል። በግድቡ ሁለት ቦተም አውትሌት የምንላቸው እንደዚሁ ውሃ ይፈሳል ወደ ታችኛው ተፋሰስ ሀገሮች ማለት ነው። ሁለቱ ከስር የሚታዩት አሸንዳዎች ሳይቋረጥ ባለፈው የዝናብ ወቅት እንግዲህ እየፈሰሰበት የነበረው ነው። አሁን በተጨማሪ ብዙ ውሃ ወደ ሪዘርቫሩ ስለገባ በፍጥነት ሊሞላ ችሏል። የሞላው ደግሞ በአናት ላይ በመብሰስ በተጨማሪነት እንግዲህ ዓመቱ ሙሉ በዚህ ወቅት ብዙ ጊዜ ሊፈስ የሚችለውን የውሃ መጠን ወደ ታችኛው የተፋሰስ ክፍሎች ያስተላልፋል ማለት ነው። ሌላኛው የታላቁ የህዳሴ ግድብ ሁለተኛ ዙሩ ሀሙሌትን አስመልክቶ መልእክታቸውን ያስተላልፉት እና ለመላው ኢትዮጵያውያን እንኳን ደስ አላችሁ ያሉት ደግሞ ዶክተር ክፍሌ ሆሮ የታላቁ የህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ ናቸው። የታላቁ የህዳሴ ግድብ አሁን አገራችን ላይ የመብራት የሚባለው ቴክኖሎጂ ከተፈጠረ ጀምሮ አሁን ላይ ያለን ወደ 4500 ሜጋዋት ነው። የታላቁ ህዳሴ ግድብ ሲጠናቀቅ አሁን ያለንን የበለጠ ኃይል ማመንጨት የሚችል ነው። ብቻውን 5150 ሜጋዋት የማመንጨት አቅም አለው። የሁለተኛው ሙሌት መጠናቀቅ ደግሞ ለመጀመሪያዎቹ ሲጠበቁ ለነበሩት ለሁለቱ ተርባይኖች ኃይል ለማመንጨት በቂ ውሃ የምንይዝበት ሂደት ስለነበር በጣም ወሳኝና የግድቡም ዋና ዓላማ ኃይል ማመንጨት ስለሆነ ኤሌክትሪክ እንዲወጣ ስለሆነ ያንን እውን የምናደርግበት አንድ ትልቅ ማይልስቶን ስለሆነ ነው በጉጉት ስንጠብቀው የነበረው። ዛሬ ላይ ይሄ እውን ሆኗል። የኃይል ማመንጨት ሂደት ሂደቱም ከጥቂት ወራት በኋላ የመጀመሪያውን ኪሎዋት ከአባይ ከህዳሴ ግድብ እናመነጫለን። ኢትዮጵያ በቀኝም ሆነ በግራ በውስጥም ሆነ በውጭ የተጋረጡባትን መከራዎች ተቋቁማ ሁለተኛውን ዙር ሙሌት ማከናወን ችላለች። በተለይም በሀገር ውስጥ በትግራይ ክልል የተነሳባትን ግጭትና ጦርነት ተቋቁማ፣ በግብፅና በሱዳን ዓለም አቀፋዊ ያጋጠሟትን ተግዳሮቶች ችላ ይህንን በማድረጓ ድሉ ከምንም በላይ ኢትዮጵያውያንን አስፈንጥዟል። ለዛሬ አባይና የሁለተኛው ዙር ሙሌትን አስመልክቶ ያጠናቀርናት ላችሁ ዝግጅትም በዚሁ ተጠናቋል። እኛም ለመላው ኢትዮጵያውያን በሙሉ እንኳን ደስ አላችሁ ማለት እንወዳለን። በፍቃዱ አባይ ለኤስቢኤስ ሬዲዮ ከአዲስ አበባ።